ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ። ሰላም ሰላም፣ ጤና ይስጥልን ክቡራትና ክቡራን የሀገር ልጆች የአብዛኛው የኢትዮጵያ ክፍል አብዮ የዝናብ ወቅት የሆነው ክረምት እየተገባደደ የመጸው ወይም የጥቤ ወቅት መጣሁ መጣሁ በሚልበት ጊዜ ላይ ነን። የ2015 ነሐሴ ወር የመጨረሻ ሰንበት የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በመተባበር እየተዘጋጀ በኤፌም አዲስ 97 ነጥብ 1 በየሳምንቱ በዚህ ሰዓት የሚቀርብላችሁ ከምድር እስከ ህዋ ተጀመረ። አዘጋጅና አቅራቢ ጌታቸው መላኩ መርጣችሁ ስለምታደምጡን ልባዊ ምስጋናችን ይድረስልን። አሁንም አብራችሁን ትሆኑ ዘንድ በአክብሮታዊ ትትና ጋበዙ። ከሁለት የቀድሞ ተቋማት ጥምረት የተገነባው የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ሥራዎችና የምርምር ውጤቶች እጅግ በርካታ በሆኑ የሀገር ግንባታዎችና የእድገት መስመሮች አስፈላጊነታቸው እያደገ ያለና የበለጠም የሚያድግ ነው። ባለፉት ሁለት ዝግጅቶች ከጂኦዴሲና ጂኦዳይናሚክስ ጋር የተያያዙ ጉዳዮችን መዳሰስ ጀምረናል። ዛሬም ከዚሁ መስክ አንርቅም። አንድ የሚያድግ ሀገር በርካታ የመሠረተ ልማት ዐይነቶች ያለማቋረጥ ይገነባበታል። ግድቦች፣ የባቡር ሐዲዶች፣ የመኪና መንገዶች፣ የአውሮፕላን ማረፊያዎች ትላልቅና ሰማይ ጠቀስ ሕንፃዎች፣ ሌላም ሌላም። ታዲያ እነዚህ ግንባታዎች ስለተፈለጉ ብቻ በዘፈቀደ አይገነቡም። አስቀድሞ የሚከወኑ ተግባራት አሉ። ከእነዚህ አንዱ ደግሞ የቅየሳ ሥራ ነው። ቅየሳ ምንድን ነው? ከሕዋ ሳይንስ ጋርስ ምን አገናኘው? የዛሬ ዝግጅታችን ዐብይና መነሻ ርዕሰ ጉዳያችን ነው። ከስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ማብራሪያ ይሰጡን ዘንድ ሁለት ተመራማሪዎችን ጋብዘናል። በቅድሚያ እንተዋወቃቸው እናትና ይላገኘው ይባላለሁ። የመጣሁት ከስፔስ ሳይንስና ጂኦስፓሻል ኢንስቲቱት ሲሆን በዛ ውስጥ ከሚገኝ ዲፓርትመንት ማለትም በጂኦደሲ ና ጂኦዳይናሚክስ ዲፓርትመንት ውስጥ ተመራማሪ ነኝ። አመሰግናለሁ። እኔ ወንደሰን ምንዳሁን ስባል በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲቱት ስር በሚገኘው የጂኦደሲ ና ጂኦዳይናሚክስ መሬት ስራ አስፈጻሚ ስር ተባባሪ ተመራማሪ ነው። ዛሬ ከምናነሳቸው ቁም ነገሮች አንዱ ቅየሳ ነው። እንደው በአጠቃላይ ቅየሳ የሚለውን ጽንሰ ሐሳብ እና መሰረታዊ ዋና ዋና የቅየሳ አይነቶችን በመግለጽ ብንጀምር በቀጥታ ወደ አቶ ወንደሰን ነው የማልፈው። ከዚህ ጀምሩልን እስኪ። ጥሩ እንግዲህ ቅየሳ ማለት ባጭሩ ምህንድስና ነው። ከምህንድስናው ዘርፍ አንዱ ሲሆን ከትርጉሙ ስነሳ ቅየሳ አርት ነው። ቅየሳ ሳይንስ ነው። ቅየሳ እንዳልኩ መሀንድስና ነው። በምድራችን ገጽ ላይ፣ ከምድራችን ገጽ በታች፣ ከምድራችን ገጽ በላይ ጂኦግራፊካዊ አቀማመጥ ያላቸው ነገሮች በሶስት ዳይሜንሽን ለማመልከት የምንጠቀምበት የጥናት ዘዴ ነው። ይሄ የቅየሳ አንዱ ነገር ነው። የመሬት ጂኦግራፊን መሰረት አድርገን ሰው ሰራሽ ነገሮችን ስንሰራ ሊሆን ይችላል፣ ወይም ደግሞ የተፈጥሮ ነገሮችንም ለመለየት ሊሆን ይችላል። መልካም፣ ዋና ዋና የቅየሳ አይነቶችንስ እስኪ አብራሯቸው። በመሰረታዊነት ቅየሳን በሁለት እንከፍለዋለን። አንዱ ጠፍጣፋ ወይም ፕሌን የሚባለው የቅየሳ አይነት ሲሆን፣ ሁለተኛው ድቡልቡል ወይም ጂኦዴቲክ የሚባለው የቅየሳ አይነት ነው። በመሰረታዊነት እነዚህ ሁለቱ ናቸው። በምን መሰረት ነው የሚከፋፈሉት ከተባለ ፕሌን የሚባለው የቅየሳ አይነት የምድርን ቅርጽ መሰረት በማድረግ ምድር ጠፍጣፋ ነች ብሎ የሚገምት ሲሆን፣ የጂኦዴቲክ ቅየሳ የሚባለው ደግሞ የምድርን ጠፍጣፋነት በመተው የምድርን ድቡልቡል ቅርጽ ትኩረት ሰጥቶ ስፌሪካል የምንለው ወይም ወለል ያለ ቅርጽ ስፌሪካል ወይም ደግሞ ኢሊፕሶይዳል የሆነ ሼፕ አለው ብሎ የሚያምን ነው። ትክክለኛው የምድራችን ቅርጽ እንግዲህ ድቡልቡል የሚባለውን ቅርጽ ነው የምትይዘው። ይሄ ደግሞ ምድርን በትልቁ ሰፊ የሆነ የመሬት አቀማመጥ ሽፋንን ከግምት ውስጥ በማስገባት የሚጠና ጥናት ነው። ድሮ መሬት ጠፍጣፋ እንደነበረች ይታሰብ ነበር። በኋላ ግን የሰው ልጅ እየሰለጠነ ሲመጣ ስለ ህዋም እያወቀ ሲመጣ መሬት ጠፍጣፋ እንዳልሆነች፣ ክብ እንደሆነች እያወቀ መጣ። አሁን ደግሞ ከዛም አልፎ እምድሮ ወገብ ላይ ለጠጥ የሚል ቅርጽ እንዳላትና በዋልታና በዋልታ መካከል ያለው ጠበብ ያለ፣ ስለዚህ ይሄም ደግሞ ምን አስመስሏታል? ይሄ ስፌሪካል ወይም የእንቁላል አይነት ቅርጽ እንዲኖራት ማድረጉን ተረድተናል። ይሄ አሁን የጠፍጣፋነቷ ንድፈ ሀሳብ ዛሬ ይሰራል እንዴ? እንግዲህ ይሄ መላምት ነው የመጀመሪያ የተወሰደ መላምት ነው። በዚህ ላይ ደግሞ ቀደም ሲል እንደተናገርኩት ጠበብ ያለ የስፋት የቦታ ሽፋን ይዘት ላይ የተመረኮዘ ነው። ለምሳሌ የኢንጂነሪንግ ስራዎችን ማንኛውም የካርታ ስራዎችን ጠባብ በተወሰነ ቦታ ላይ ወስዶ ስለሚሰራበት እውነትም ደግሞ ሲታይ በተወሰነ ቦታ ላይ ሲገመት ጠፍጣፋ ይመስላል ምድራችን። ከዛ ተነስቶ ነው እንጂ ትክክለኛው ተቀባይነት ያለው የሁለተኛው አይነት ቅየሳ መልካም፣ አነስ ስላለ ነገር ጠፍጣፋነቷን ልናይ እንችላለን። ምድርን እንደ ምድር ወይም እንደ ሉል ስንመለከት ግን ያው ክብነቷን ነው ተመልሶ የሚመጣው። ትናንሽ ነገር ለምሳሌ የሆነች ከተማን ወይም የሆነን ሰፈር ብንቀይስ ጠፍጣፋነቷን ነው የምናስበው፣ ለእሱ ያገለግላል ማለት ነው። በጣም ወደ ቀጣይ ንሂድ እስኪ መቼም ቅየሳ ሲባል ስነ ልኮች ያስፈልጋሉ፣ መሳሪያዎች ያስፈልጋሉ ምን ምን መሳሪያዎችና ስነ ልክ ስንል ለምሳሌ ኪሎ ሜትር፣ ሜትር የመሳሰሉት ነገሮች ሁሉ ሊጠቀሱ ይችላሉ። ከዛ ባለፈ ደግሞ ሌሎችም ዛሬ ደግሞ ሰልጠን ስላለ የሕዋ ሳይንስንም ተጠቅማቸው ጭምር ማለት የሳተላይቶችንም የመሳሰሉትንም ተጠቅማቸው ሊሰሩ ስለሚችሉ ስለ ቅየሳ ስናነሳ የመቀየሻ መሳሪያዎች፣ የምህንድስና መሳሪያዎች ያስፈልጋሉ። ምን ምን ናቸው? አሁን ለእናንተ ለቅየሳ የሚያገለግሉት በሰፊውም በጠባቡም ስሰሩ በትክክል ቅየሳ መሳሪያዎች አሉት፣ በስፋት መሳሪያዎች አሉት። የሚገለገልባቸው በጣም ትንሽ ነው ከሚባለው ወሰብሰብ እስከሚሉ ድረስ የሚደርሱ ማለት ነው። ከመጀመሪያው ስጀምር ላይ እንግዲህ ሕዝባችን በተለምዶ ሜትር ብለን የምንጠቀምበት በቅየሳው ሳይንስ ግን ቴፕ ነው የሚባለው የርቀት መለኪያ መሳሪያ ነው። ሲቀጥል ደግሞ ከፍታን የምንለካበት የመሳሪያ አይነት ሲሆን እሱ ሌቭል ኢንስትሩሜንት ወይም የሌቭል መሳሪያ ይባላል። ቴዎዶላይት መሳሪያ ይባላል። ቶታል ስቴሽን ይባላል። ሌላ ጂፒኤስ ወይም ጂኤንኤስኤስ የምንላቸው የመሳሪያ አይነቶች ናቸው። ከፍ ሲሉ ደግሞ ከዚህም ያለፈ አውሮፕላን ሰማይ ላይ ቅየሳ መሳሪያ ነው። አውሮፕላንም እነዚህ እነዚህ ናቸው በመሰረታዊነት እና አክሰሰሪዎች አሉት። እነዚህ ሁላቸውም ሌቭልን ብነግሪያሙ ለምሳሌ ትራይፖድ አለው የተለያዩ ሬንጂንግ ፖሎች አለው ስታፍ አለው። ስታፍ የሚባል ከፊት ለፊቱ የሚያነባው ቆሞ የሚነበብበት መሳሪያ። ቴዎዶላይት እንዲሁ ትራይፖድ አለው። በራሱ ትራይፖድ፣ አሁን ሰው ግራ እንዳይገባው ምናልባት የፎቶግራፍ የፊልም ሰዎች ግራ ላይገቡ ይችላሉ። ትራይፖድ ማለት ትራይፖድ ማለት ካሜራ ወይም አንድ መለኪያ መሳሪያ ሰው ቆሞ እንዲለካ እንደ እግር ሶስት እግር ሆኖ የሚያቆመው በሰው የቁመት ልክ የሚያቆመው መሳሪያ ወይም እግር እንደማለት ነው። በትክክል በትክክል ሶስት እግር ያላቸው ናቸው አብዛኞቻቸው ቅየሳ መሳሪያዎች የሚቀመጡበት የሚታሰሩበት ማለት ነው በሰው ቁመት ልክ። በእኛም በጋዜጠኝነት ካሜራ ማኖች እሱን ነው የሚጠቀሙት። ትራይፖድ ነው የሚጠቀሙት። አይ ቲንክ እንደዛ ይመስለኛል ነው እና አክሰሰሪዎች ናቸው እነዚህ ጂፒኤስም ጋር ስትሄድ እንደዚሁ አላቸው። ኢዲኤም የሚባል ሪፍሌክተር የሚባለው ማለት ነው። ምንድን ነው ጂፒኤሱን ስታነበው ቶታል ስቴሽኑን አቁመ እላው ላይ ሪፍሌክት እንዲያደርግለት፣ ጨረር እንዲመልስለት የምንጠቀምበት የመሳሪያ አይነት ነው። አክሰሰሪ ነው። ብዙ አይነት የቅየሳ መሳሪያዎች እና አክሰሰሪ ነው። ምናልባት እዚህ ጋር ምናልባት አቶ ናቲም ሊያግዙን ይችላሉ። ስለ ቅየሳ መሳሪያዎች ስናነሳ አሁን የግድ መሬት ላይ የምንጠቀማቸው ብቻ አይደሉም። እንደተባለው አውሮፕላን፣ ድሮኖች ልንጠቀም እንችላለን። የሳተላይቶች እገዛም ሊኖር ይችላል። ከዚህ ጋር በተያያዘ የሚገናኙ ነገር ይኖረው ይሆን? ለምሳሌ ስለ ሳተላይት ግራቪሜትር ብናነሳ ከእሱ ተነስተን እንዲያው ሌሎችንም ማንሳት እንችላለን። እስኪ የሚገናኝ ነገር ካለው እንግዲህ ጓደኛ ወንድወሰን እንደገለጸው ሰርቬይንግ ማለት ከዛ ብንጀምር ትንሽ ሀይላይት ላድርግና፣ ወደዚህ እመጣለሁኝ የተወሰነ ሀሳብ ለመጨመሪያ ያክል፣ አጠቃላይ በመሬት ላይ ያለ ርቀትን ወይም አንግልን እንዲሁም የአንድን ቦታ መገኛ በእንግሊዝኛ ሎኬሽን እያለ የምንጠራውን የምናገኝበት ዘዴ ወይም ቴክኒክ ሰርቬይንግ የተባለ ነው የሚጠራው። እና ሰርቬይንግን ለመስራት የምንጠቀምባቸው የተለያዩ ዘዴዎች አሉ እንደተገለጸው አንደኛው ግራውንድ ቤዝድ ወይም ደግሞ መሬት ላይ የሚገናኝ ነው። ይህም ማለት ነው መሳሪያው ከመሬት ሆኖ መረጃ የሚሰበሰብበት ዘዴ ነው። ይሄ የሚባለው ዘዴ በተቻለ መጠን አጭር ቦታ ወይም በአጭር ጊዜ የማይሰራ ነገር ግን ለብዙ ሰፋ ላለ ቦታ የማይጠቅም ነገር ግን የተሻለ ትክክለኛነት ያለው የቅየስ አይነት ነው። ለምሳሌ ቶታል ስቴሽን ብለዋል አቶ ወንዶስ እንዳብራራው ጂፒኤስ ሊሆን ይችላል። ወይም ሌሎች ቶታል ስቴሽን፣ ሌቭሊንግ እነዚህ የሰርቬንግ እቃዎች ወይም መሳሪያዎች ለተወሰነ ቦታ ብቻ የሚጠቅሙ ነገር ግን ብዙ ጊዜ የሚፈልጉ እንዲሁም በጣም ውድ እና ወይም ደግሞ ኮስቲ የሆኑ ዘዴዎች ናቸው። ከዛ በኋላ ዘዴዎቹ በጣም ወይም ደግሞ ቴክኖሎጂ እየረቀቀ ሲሄድ እንደዚህ አይነት ቦታ ለምሳሌ ካዳስተር ለመስራት ወይም የአንድን ቦታ የመሬት አቀማመጥ ወይም ቶፖማፕ የሚባለውን ለመስራት መሬት ላይ በሚሆን የቅየሳ ዘዴ እንደማይቻል ታወቀ ማለት ነው። ለምሳሌ አንድ ሀገር ካርታ መስራት ቢያስፈልግ ወይም የአንድን ትልቅ ከተማ ኢቭን አዲስ አበባን አሁን ከዳስተር ማፕ ስሩት ቢባል ወይም ደግሞ ቶፖግራፊክ የአዲስ አበባን ስሩ ቢባል፣ ምናልባት ሁለት ሀ ሶስት ዓመት ሊፈልግ ይችላል፣ እንደማትም ግራውንድ ሰርቬይ ወይም ደግሞ መሬት ላይ የምንፈልግ ከሆነ ይህን ለማስቀረት ምን ተፈለገ? የሳተላይት ወይም ደግሞ የስፔስ ቴክኖሎጂ አስፈላጊ ነው ተገኘ ማለት ነው። ምን ማለት ነው? ለስፔስ ስንል ለምሳሌ ኤሪያል ፎቶ የምንለው ማለት ነው። ከአውሮፕላኖች ላይ ሆኖ የሚነሳ ፎቶ፣ ካሜራ አውሮፕላን ላይ ሲሆን አውሮፕላኑ ፕላትፎርም ነው የሚባለው። በዚህ በእኛ ትምህርት በሳይንስ ፕላትፎርም ማለት ካሜራው የሚቀመጥበት ቦታ ማለት ነው። ልክኛ ጋር አሁን ቅድም ትራይፖድ ስቱል እንደነበረው የመሳሪያ እቃዎች የሚቀመጡ ቦታ ትራይፖድ ነው የሚባለው፣ አይደለም። ትራይፖድ ትሪ ማለት ሶስት ማለት ነው። ሶስት እግር ስላለ ነው ትራይፖድ የተባለው፣ ስሙ ከዛ ነው። ስለዚህ ከትራይፖድ እንደሚቀመጠው ሁሉ ከአውሮፕላን ላይ ሊቀመጥ ይችላል ካሜራው፣ ወደ ምድር እንዲህ ተደርጎ ወይም ደግሞ ከሳተላይት ከፍ ደግሞ ከሳተላይት ሊሆን ይችላል ማለት ነው። እንደዚህ አይነት ቴክኖሎጂዎች የስፔስ ቴክኖሎጂዎች ይባላሉ። ከስፔስ በተለይ ደግሞ የሳተላይት ቴክኖሎጂ በጣም የተመረጠ ነው። ለምን ከፍ ያለን በደንብ ቁጥር ካሜራው መሬትን ሲመለከታት አንድ የሚመለከትበት ኤሪያ ወይም ደግሞ ስፋቱ እየጨመረ ነው የሚሄደው ማለት ነው። ስለዚህ ከአመት ዓመት እየጨመረ ሲሄድ ዘመናዊነት እየጨመረ በመጣ ቁጥር የስፔስ ቴክኖሎጂ እየጨመረ መጣ፣ ወይም የሳትላይት ቴክኖሎጂ ማለት ነው። እኔ ለአብራራ ነው በደንብ የምፈልገው ሳትላይት ቴክኖሎጂ ቅየሳው እንዴት ያግዛን ነው? ወይም ቅየሳና ስፔስ ቴክኖሎጂ ወይም ሳትላይት ቴክኖሎጂ ምን ያገናኛቸዋል? እንደሚታወቀው በ1957 ነው የመጀመሪያው ሳተላይት የተሰራው በሶቪየት ዩኒት እንደሚታወቀው ማለት ነው። ስፑትኒክ የሚባል ሳተላይት ላውንች አደረገችው ለመጀመሪያ ጊዜ የሰራችው ማለት ነው። ያኔ በጣም ብዙ አለማት አርቲፊሻል ሳተላይት ስለማይታወቅ ግራ እስኪጋቡ ድረስ ማድረቅም ነበር። ከዛ በኋላ ግን የሳተላይት ብዛት እየጨመሩ መጣዋል ማለት ነው። ስለዚህ በአጠቃላይ ስናየው የሳተላይት ቴክኖሎጂ ከእኛ አንጻር አሁን ከኛ ከጆደሲና ከሰርቬንግ አንጻር ለካርታና ለቅየታ ስራ በጣም ይጠቅማሉ። ምን ማለት ነው፣ የተወሰኑትን ለመጥቀስ ተያክል ለምሳሌ ላንድሳት ለምሳሌ ብንወስድ የላንድሳት ወይም ደግሞ መሬት ምልከታ ይህን በሪሞት ሴንሲንግ ፕሮግራም ማለት ነው። አይ ኤክስፔክት እንደዛ እንደሚሆን እገምታለሁ። የመሬት ምልከታ ሳተላይቶች ለምሳሌ በጣም ጥሩ ምሳሌ የሚሆነው ላንድሳት የሚባለው ነው። ላንድሳት ዋን ጀምሮ ዋን ቱ ስሪ እያለ እስካሁን እስከ ስምንት ደርሷል ማለት ነው። ይህ ማለት መሬት ነው የሚመለከተው፣ መሬትን ይመለከታል፣ ከመሬት መረጃ ይወስዳል። ከመሬት የወሰደው መረጃ ከዛ ላይ በመነሳት በመተንተን የአንድን ቦታ መገኛ ሁለት ቦታዎች መካከል ያለው አንግል ወይም ዳይሬክሽን ወይም ደግሞ በእነዚህ በሁለት ቦታዎች መካከል ያላቸው ከፍታና ዝቅታ እነዚህ ነገሮች መተንተን ይቻላል ማለት ነው። ምክንያቱም ስንጀምር ቅየሳ ማለት ምን ብለናል? መጀመሪያ አንግል ይለካል፣ ዲስታንስ የመለካት የአንድን ቦታ መገኛ ወይም ሎኬሽን የመለካት ቴክኒክ ወይም ኦፕሬሽን ሰርቬይንግ ይባላል ከተባለ፣ ስለዚህ እነዚህን ነገሮች ደግሞ ያውም በተሻለ በአጭር ጊዜና በአነስተኛ ወጪ ማግኘት ይቻላል። በምን በዚህ በሳትላይት ቴክኖሎጂ ማለት ነው። እንዲሁ እነማን የሚባለ አሉ የሚለውን ለማየት ግን ብዙ ጊዜ ለምሳሌ ለአንድ ሳትን አሁን የጠቀስኩት ነው። በአሜሪካ ዲቨሎፕ የተደረገበት ላይ የመጀመሪያው በ1972 ነው። ባይዞ አሜሪካ ወይም ዩናይትድ ስቴትስ የሰራችው ማለት ነው። ይህን ሳትላይት ለአንድ ሳት ለአንድ ሳት ዋን የሚባለው ማለት ነው። ከዛ የኢሮፒያን ስፔስ ኤጀንሲ ኢሳ የሚባለው ማለት ነው። እሱም የራሱ ሳተላይቶች ለዚህ ፐርፐዝ የሚያገልግሉ የሚያገለግሉ ለምሳሌ ሴንትኔል የሚባሉትን ሌላም የግራቪሚትር ሳተላይቶች አሉ። እነዚህ ግራቪሚትር ሳተላይቶችም ከዚህ ውስጥ አንዱ ናቸው ማለት ነው። እዚህ ውስጥ ከጠቀስኳቸው ሳተላይቶች የተወሰኑት አክቲቭ ናቸው፣ የተወሰኑት ፓሲቭ ናቸው። ምን ማለት ነው? የተወሰኑት ሳተላይት ሲስተሞች የራሳቸው የሆነ ኤሌክትሮማግኔቲክ ኢነርጂ ወይም ደግሞ የፀሐይ ብርሃን ተጠቅመው የሚሰሩ አሉ። የተወሰኑም የራሳቸው አላቸው የራሳቸው አላቸው ማለት ቀን ማታ የሚሰራሉ ማለት ነው። አክቲቭ ናቸው ማለት ለምሳሌ የራዳር ዳታዎች አብዛኞች ምንድን ናቸው? አክቲቭ ናቸው። ለዛ ነው አብዛኛው ሀገሮች ድንበራቸውን በራዳር ነው የሚያስጠብቁት። ለምን ከተባለ ቀን ብቻ ሳይሆን ማታም ከጠላት መከላከል አለባቸው። ለምን አክቲቭ ናቸው? የራሳችሁ የሆነ ኢነርጂ ወይም ደግሞ ኤሌክትሮማግኔቲክ ይባላል፣ ያው ቴክኒካል ተርም ነው። ሶሪ እነዛን ነገሮች በመጠቀም ቀን ማታም ማፕ ይሰራም ማለት ነው። ስለዚህ ሰርቬይንግ ደግሞ መጨረሻው ጎሉ ወይም ደግሞ አላማው ካርታ ማዘጋጀት ነው፣ ማፕ መስራት ነው። ለምን ዳታ የለቀማን ከተባለ ካርታ ማዘጋጀት ነው። እነማን እነማን ካርታ ያሰራን ከተባለ ለምሳሌ የቶፖግራፊክ ማፕ የመሬት አቀማመጥ ካርታ ሊለካ ይችላል። የካዳስተራል ማፕ ሊሆን ይችላል። ካዳስተር ማፕ ስንል በሁለት ቦታዎች ወይም ይዞታ መሬቶች መካከል ያለን ድንበር በመለካት ማስቀመጥ ማለት ነው። ሰዎች ሲጣሉ በሆነ መሬት ይገባኛል በሚጣሉበት ሰዓት የሆነ ሰርቬየር ሄዶ ወይም ሰርቬይ የሚሰራ ሰው ሰርቬየር ማለት ሄዶ በአካል ያንን ድንበራቸውን ምን ያደርጋል ማለት ነው መስመር አስዞ ይመጣም ማለት ነው። ይህ አይነት ሂደት በቅየሳ አለም ውስጥ ካዳስትራል ማፕ ነው የሚባለው ወይም ካዳስትራል ካርታ ነው የምንለው ማለት ነው። እነዚህ እነዚህ ነገሮች ለመስራት ብዙ ጊዜ ሳተላይት ኢሜጆች ወይም ደግሞ ሳተላይት ቴክኖሎጂ በጣም አስፈላጊ ናቸው ማለት ነው። ለምንድን ነው መወር አስፈላጊ እንዲሆን ያደረገው ከተባለ ምክንያቱም አንደኛ በአጭር ጊዜ ነው የሚሰራው፣ በአጭር ጊዜ መስራት ይቻላል። አንዱ ሳተላይት ኢሜጅ ካለው ከቤት ቁጭ ሎ በማንኛውም ሰዓት ቀንሚው ማታ ከቤቱ አናላይሴስ በመስራት በሚፈለገው በሁለት አካላት መካከል ወይም ደግሞ በሁለት መሬት ላይ ባሉ ሁለት ኦብጀክቶች ወይም ቁሶች መካከል ያለው ዲስታንስ ሊሆን ይችላል ወይም አንግላቸው ሊሆን ይችላል። ወይም የአንድን ቦታ የሆነ መሬት ላይ የሆነ ስፔስ ላይ የሆነ መሬት ላይ ያለው ሎኬሽን ወይም ኮርዲኔት በትክክል ሊያሳይ ይችላል ማለት ነው። ስለዚህ ስፔስ ቴክኖሎጂ ለሰርቬይና ለማፒንግ አስፈላጊነት በጣም ከፍተኛ ነው ማለት ነው። ያወሩን እያለስ ስለ ግራቪሜትር ማስተውልናል። ምንድን ነው ግራቪሜትር? ብዙ ሰው ግራቪቲ የሚለውን ተማሪዎች ከሰባተኛ ክፍል ጀምሮ ስለ ግራቪቲ ይማራሉ። ተማሪዎች የመሬት ስበት ማለት ነው። የመሬት ስበት በመሬት ላይ ተመሳኝ ትሎ ይታሰባል። እሱ እውነት አይደለም። በመሬት ላይ ሁሉም ቦታ ግራቪቲ ተመሳ አይደለም። መሬት ነገሮች የምስብበት 98 ሜትር ፐር ሰከንድ ስኩዌር የተባለ ተምርና እንድሮ አቨሬጅ ነው። እሱ ወደ ፖል አካባቢና ወደ ምድር ወገብ አካባቢ የተለያዩ ናቸው። እሱን ቴክኒካል ነገር አላወራም ከዚህ ካለን ጊዜ አንጻር ነገር ግን ምን እንዲያዝልኝ እፈልጋለሁ፣ መሬት ላይ በተለያየ ጊዜና በተለያየ ቦታ ግራቪቲ ግን ይለያያል። ያንን የግራቪቲ መለያየት ወይም ደግሞ የግራቪቲ ቫሬሽን የሚያጠና አንድ እንትን አስፈልገ ሳትላይት ማለት ነው። ለምን በምድር ዝም ብሎ አልተቻለም? ይቻል ነበር እኮ ልቅ ድም እንደጠቀስ ነው። በግራውንድ ወይም መሬት ላይ ኢንስትሩመንት በመጠቀም ይህን የሚለካ መሳሪያ አለ፣ ግራቪ ሜትር የሚባል አለ። ግራቪ ሜትር ብዙ ዩኒቨርሲቲዎች አላቸው። ግራቪቲ የሚለካ መሳሪያ ግራቪ ሜትር ይባላል። ያው ግራቪቲ ኤንድ ሜትር ከሚል ቃል የተገነባ ነው። ግራቪ ሜትር ማለት እሱ ነው። ነገር ግን እያንዳንዷን ቦታ እና በተለያየ ጊዜ ያለውን በግራቪቲ መለካት በጣም ብዙ ጊዜና ብዙ ወጪ ይፈልጋል። ይህን ለማስቀረት በማሰብ እንደ ኤውሮፓያን አቆጣጠር በሁለት ሺህ ሁለት የጀርመን ሳይንቲስቶች እና የአሜሪካ ሳይንቲስቶች ናሳ በጋራ በመሆን አንድ ቴክኖሎጂ ዲቨሎፕ አደረጉ። ያ የግራቪ ሜትሪ ሳተላይት የመጀመሪያው ግሬስ ነው የሚባለው ግሬስ ሳተላይት ይባላል። ግራቪ ሜትሪ ማለት ከሁለት ቃል የተገነባ ነው። ግራቪ ማለት ግራቪቲ ማለት ነው። ሜትሪ ማለት መለካት ወይም ሜዥርመንት ማለት ነው። ስለዚህ ግራቪቲን መለካት ከሚል ቃል እንዲወስድ ተፈልጎ ግራቪሜትሪ ሚል ቃል ተቀብለዋል ማለት ነው። ያ ሲተነተን ግን በውስጡ ስለ ግራቪሜትሪ ሲወራ ግሬስ ማለት ነው። ግሬስ ከ2002 እስከ 2017 ቆየ። ከ2017 በኋላ ሲያዩት በጣም ጥቅሙ ከፍተኛ ነው። ለአምስት ዓመት ነበር መጀመሪያ ዲዛይን የተደረገው ላይፍ ስፓኑ። ከዛ አሁንም አንድ ያሳደሱት እስከ 2012 ቆየ። አሁንም አንድ የአምስት ዓመት ጨመሩበት እስከ 2017 ማለት ነው። የግሬስ እስከዛ ቆየ ማለት ነው። ከግሬስ በኋላ ደግሞ ሲያዩት አይ ይህ ነገር በጣም የሚጠቅም ነገር ነው፣ ለግራቪ ሜትሪ ዳታ በጣም ስለሚጠቅመን ለምን ሚሽኑ እንዲቀጥል አይደረግም? ተባለና በ2018 እንደገና እንዲቀጥል ተደረገ። ስሙን ትንሽ አሻሻሉት። ማን አሉት? ግሬስ ፎሎ ኦን ተባለ። ከግሬስ የቀጠለ እንደ ማለት ነው። የተጠቀሙት እንትኖቹ የተጠቀሙት አጠቃላይ ዲዛይን ምናምን ተምሰነው ነው ጊዜና ጉልበትን ለመቆጠብም፣ ኮስም ለመቀነስ ትንሽ ነገር ብቻ ነው የጨመሩበት የግሬስ ሳተላይቶች ልክ እንደ ማንኛውም ሳተላይቶች የራሳቸው የሆነ ከፍታ አላቸው ከመሬት ማለት ነው። ወደ 500 ኪሎ ሜትር አካባቢ ከፍታ ላይ ነው የሚገኙት። እነዚህ ሁለት ናቸው በቁጥራቸው አይደንቲካል ቲዊን ይባላሉ። መንትዮሽ ነው የሚባሉት። እንዲሁም ምናልባት በሳያታይ ታለብ ውስጥ መንትዮሽ ሳተላይት ተብሎ የሚታወቁት እነዚህ ሳተላይት ናቸው፣ ወይም የግሬስ ፎሎ ሳተላይቶች ማለት ነው። በመሃላቸው ወደ 220 ኪሎ ሜትር ርቀት አላቸው። እሱም የራሱ ምክንያት አለው። ለምን 220 ኪሎ ሜትር ዲስታንስ እንደሆነ ለምን በጣም አላቀረቡትም? ጀስት የሆነ የራሱ ምክንያት አለው ምክንያት አለው ግን ካለን ጊዜ አንጻር ዋና ዋና መሰረታዊ ነጥቦችን ላንሳ ብዬ ነው። ስለዚህ እነዚህ ሳተላይቶች ዋናው ዓላማቸው ምንድን ነው? ግራቪቲ በእያንዳንዱ ቦታና ጊዜ ከ2002 ጀምሮ ያለውን ማለት ነው በእያንዳንዱ አለም ውስጥ ያለ የትኛውንም ቦታ የግራቪቲ ቫሬሽን ወይም ደግሞ የግራቪቲ መጠን መለያየትን የሚያጠኑት ምን ጋሰው እንደሚሰሩ ትንሽ ለማየት ልሞክር። በሁለቱ ሳትላይት መካከል ያለው ርቀት 220 ኪሎ ሜትሩ ከተለያየ ያ ልዩነት የመጣው ከግራቪቲ ቫሪሽን ነው ብሎ እንዲገምቱ አደርጋቸው። በራሳቸው ጊዜ ሲንቀሳቀሱ ሲዞሩ፣ መሬት ይዞራሉ። ይሄ የተባለው ልዩነት ከተፈጠረ ከተፈጠረ ግራቪቲ ነው የፈጠረው ግራቪቲ የፈጠረው አሰቡ። ምን ሀሳብ ሌላ ሀሳብ መጣ። ምናልባት ልዩነት እንዲያመጣ ያደረገ በነዛ ሁለት አካል ላይ ከግራቪቲ ውጭ የሆነ ኃይል ሳርፎባቸው ቢሆን ተባለ። ለምሳሌ አትሞስፊር ቢጎትታቸውስ ለምሳሌ አንድ መሳሪያ አብረው ጨመሩበት አክሴሮሜትር የሚባል መሳሪያ ጨመሩበት። ያ ከግራቪቲ ውጭ ያሉት የሚለካ ሆነ ማለት ነው። ስለዚህ አሁን ማንቀራ ግራቪቲ ብቻ ቀረ ማለት ነው። ስለዚህ ያ ቼንጅ የሚመጣው ያለውጥ የሚመጣው በሁለቱ ሳተት መካከል ያለው ርቀት የሚመጣው በምንድን ነው ማለት ነው። በግራቪቲ ነው ተብሎ ስምነት ተደረሰ ማለት ነው። ስለዚህ እነዚህ ሳተላይቶች የራሳቸውን ክብደት ወደ አምስት መቶ አስር አካባቢ ኪሎግራም ነው የሚመዝኑት ላይፍ ስፓን አላቸው። ዋና ዓላማቸው የመሬትን ስበት መለካት ነው። ምንድን ነው ጥቅሙ? አሁን ይሄ ግራቪሜትር ወይም የመሬትን ስበት መለካት አሁን ላለው ለሰው ልጅ ምን አገልግሎት ስለሚሰጥ ነው እንደዚህ አጥብቆ ሳይንቲስቶቹ እንዲሰሩበት ያደረ? የአገር ልጆች ይህ ርዕስ አልተቋጨም። ካቆምነው ሐሳብ ተነስተን በቀጣይ ዝግጅታችን እንመለስበታለን። ለዛሬ ግን ጊዜ ገጥታን። ጌታቸው መላኩ ነበርኩ። መልካም ሳምንት።